ከ200 በላይ ሰዎችን በመግደልና ሕፃናትን ጠልፎ በመውሰድ ተጠያቂ ናቸው የተባሉ የሙሌ ጎሳ አባላት በስም መለየታቸውን የኢትዮጵያ የመከላከያ ሚኒስትር አስታወቁ። መከላከያው ሚኒስቴር የተጠለፉት ሰዎች ቁጥር 103 መሆናቸውን ሲናገር የጋምቤላ ክልል አስተዳደር ግን 125 ናቸው ይላል። 91 ልጆች ተገኝተው መመለሳቸው ቀደም ሲል ተነግሯል። ሚኒስትሩ ሲራጅ ፈጌሳ ለፓርላማ አባላት እንዳስታወቁት ሰዎቹ ለፍርድ የሚቀርቡት እዚያው ደቡብ ሱዳን ውስጥ ነው። ዘጋቢያችን እስክንድር ፍሬው ተጨማሪ ዘገባ አለው። ሚያዝያ 7 2008 ከደቡብ ሱዳን ወደ ኢትዮጵያ ግዛት የገቡ የሙርሌ ጎሳ ታጣቂዎች ከሁለት መቶ በላይ ሰዎችን በጭካኔ ገለዋል። ህፃናትን ጠልፈው ወስደዋል። ከብቶችንም ዘርፈዋል። የኢትዮጵያ የመከላከያ ሰራዊትም በአጥፊዎቹ ላይ እርምጃ ለመውሰድ ወደ ደቡብ ሱዳን ድንበር ዘልቆ ገብቷል። ቀድሞ የታሰበው የኃይል እርምጃ ወደ ድርድር በመቀየሩም ህፃናቱ በዚሁ መንገድ እየተመለሱ ይገኛሉ። ይህም ሆኖ ግን ገዳዮቹ ከተጠያቂነት እንደማያመልጡ የጋምቤላ ክልልና የፌዴራል መንግስቱ ባለስልጣናት ሲገልጹ ቆይተዋል። ትናንት ለፓርላማው ማብራሪያ የሰጡት የመከላከያ ሚኒስትር ሲራጅ ፈጌሳ ደግሞ እነዚህ ገዳዮች በስም መለየታቸውን ገልጸዋል። ለፍርድ የሚቀርቡት ግን እዚያው ደቡብ ሱዳን ውስጥ እንደሆነ ጠቁመዋል። ወንጀለኞቹ እነማን ናቸው የሚለውን በዝርዝር ተለይዟል። ወንጀለኞች በስም ዝርዝር ጭምር ለይተናል። ስለዚህ በዛ መልክ ቀጣይ ለቅ መቅረብ ያለባቸው ለህግ እንዲቀርቡ የሚደረግ ነው የሚሆኑ ህጋዊ ፕሮሰሱ ምን ይሆናል የሚለው ዞሮ ዞሮ ተጠያቂ የሚሆኑት በዛው ሀገር ህግ ነው። ከዛ መንግስት ጋር ነው ተቀናይተን ምንሰራው ከደቡብ ሱዳን መንግስት ጋር በቅንጅት የሚሰራ እና እዛው የሚፈጸም ነው የሚሆነው። ተጠልፈው የተወሰዱት ህጻናት ቁጥር አንድ መቶ ሀያ አምስት እንደሆነ ሲገለጽ ቆይቷል። በመከላከያ ሰራዊቱ የሚታወቀው ቁጥር ግን አንድ መቶ ሶስት መሆኑን ሚኒስትሩ ተናግረዋል። በጋምቤላ ከተማ አቅራቢያ በሚገኘው ጃዊ የስደተኞች ካምፕ ንጹሀን ዜጎችን በጭካኔ የገደሉ ስደተኞችም እዚያው ጋምቤላ ላ ከተማ ለፍርድ እየቀረቡ መሆኑን የኢትዮጵያ መንግስትና የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሲገልጹ ቆይተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ